አቶ እያሱ በሬንቶ በኮተቤ የትምህርት ዩኒቨርሲቲ የፍልስፍና መምህር፣ በቅርቡ በጃል በንፈቃዊ መጽሔት ላይ የሴቶች እኩልነት ብዝሃነትና የሰለጠነ ማህበረሰብ ግንባታ እሳቢዎች በዘመን ተሻጋሪ የኢትዮጵያ ፍልስፍና ውስጥ በሚል ርዕስ ጥናታዊ ጽሁፎችን ለህትመት አብቅተዋል። መጣጥፎ ላይ ምናልባትም ምክንያታዊ ማህበረሰብ ኢትዮጵያ ውስጥ ሰፍኖ ቢሆን ኖሮ በዚህ መልክ መጣጥፌን ባልጻፍኩም ነበር ብለዋል። ምክንያታዊ ማህበረሰብም በአስተሳሰብ ልህቀት የጠነከረና በስሜት የማይነዳ ማህበረሰብ እንደሆነ አስቀምጠዋል። በጽሁፎ ላይ የዚህን አይነት ማህበረሰብ እንደምን አድርጎን ኢትዮጵያ ውስጥ ያንን ማህበረሰብ መፍጠር ይቻላል? ወደዛስ አቅጣጫ ለመሄድ መሰረቱ በምን ላይ ነው ማቆም የሚቻለው ይላሉ። የማዕዘን ድንጋዮቹ ምንድን ናቸው? ከፍልስፍና እይታ አኳያ፣ በዓለማችን ውስጥ እዚህ ደረጃ ላይ የደረሱ በተምሳሌትነት የሚነቀሱ ማህበረሰቦች ይኖራሉ። ለናሙናነት የሚቀርብ አገር ወይም ማህበረሰብ በዓለማችን ላይቱ ነው። እኔ እንግዲህ ያው ከኢትዮጵያ ውጭ ኖሬ አላውቅም። ትዝብቴ የጠናከረ ላይሆን ይችላል። ግን እንደምንሰማው ከሆነ በተለያየ ማህበረሰብ ከመጨረሻው ልጀምር ብዬ ነው። ሰዎች ለሰውነት ክብር ይሰጣሉ። ለሰው ነፃነት ክብር ይሰጣሉ። የግለሰብ ነፃነት የሚለው ብዙ አጨቃጫቂ ጉዳይ ቢሆንም በሁሉም ስልጡን በሚባሉ ህዝቦች ውስጥ ብዝሃነትን ወይም ደግሞ ልዩነትን በሆደ ሰፊነት ለማቀፍ የሚያስችላቸው ቢያንስ ቢያንስ ሰብአዊነት ወይም ሂማኒቲ የሚል የማይነቃነቅ እና ሊበሪቲ የሚል የማይነቃነቅ አቋም እንዳላቸው እንሰማለን። የፈረንሳይ ሪቮሉሽን መነሻ ነው፣ ፍራተርኒቲ ሊበሪቲ ኤንድ ኢኳሊቲ ነው የሚለው፣ ወንድማማችነት ነፃነትና እኩልነት ነው የሚለው ይሄ በዚህ የተቃኘው ጉዞ መጨረሻ ላይ ሊያመጣቸው የሚችሉ ጸጋዎችን ካየን አንደኛው ወንድማማችነት ነው። ወንድማማችነት የግድ የእናት የአባት ልጅ ወይም በአጎት አክስት እያልክ በዘር ላትቆጥረው ትችላለህ። ሰዎች በሙሉ ወንድማማች ናቸው ወደሚል ነገር ያመራል። ሁለተኛው እኩልነት ነው። ማንኛውም ሰው ወደ ኋላ መቅረት የለበትም። በተለያየ መልኩ ሰዎች ኢኮኖሚያዊና ፖለቲካዊ ጉዳዮች ላይ ሊጋሩ ይችላሉ። ሁሉንም አንድ ላናደርጋቸው እንችላለን፣ ግን ምክንያታዊ ያልሆነ አድሎ እንዳይኖር ይላሉ። ራውልም የሚጽፉት ይህንን፣ አሜሪካዊ ፈላስፋ። ሶስተኛው ሊበሪቲ ነው። ማንም ሰው ዝም ብሎ መጥቶ ግለሰብን ወይም ማህበረሰብን እንደ ቁስ ሊጠቀምበት አይገባም ይላሉ። እንዲህ አይነት ነገሮች እንግዲህ የትኛው ሀገር ነው ትክክለኛው ምሳሌ ሊሆን የሚችለው የሚለው የመምረጥ ጉዳይ ምርጫ በራሱ ችግር ስለሚኖርበት ከሌ ነው ከሌ ነው አንልም፣ ግን እንዲህ አይነት መሰረታዊ የሰው ልጆችን ክብር የሚያከብሩ የህይወት እንቅስቃሴ ያሉ ህዝቦችን ምሳሌ ልናደርግ እንችላለን። እና በኢትዮጵያ ደረጃ እንዴት እንደዚህ አይነት ነገር ሊመጣ ይችላል? እነዚህ የምንመኛቸው በጎ ነገሮችን እንዴት ልናረጋግጥ እንችላለን የሚለው የመጀመሪያው ኢኮኖሚያዊና ፖለቲካዊ ማህበራዊና ሃይማኖታዊ ስር ነቀል ለውጥ ብሎ የሚመኙ የጋራና የግል አስተሳሰቦች በሚነሱበት ሰዓት አንድ ነገር ይሄ ነው ብሎ ደፍሮ ከመናገራቸው ይልቅ የተለያዩ የስነ እውቀት መሰረቶችን ማማከር እንዳለባቸው ሁሌም ይሰማኛል። ሂዶ ሂዶ ለአንድ ማህበረሰብ የሚበጁ ነገሮችን ማምጣት የኔነት ወይም የኛነት የሚል ንጥል ማንነትን መጥቀም ያመጣል የሚል ግምት የለም። ሁሉም ካልተጠቀመ ማንም ሊጠቀም አይችልም። ስለዚህ እንዲህ ሲደረግ ያለውን አካባቢያዊ አገራዊ ሁኔታ ግንዛቤ ውስጥ ያስገቡ እና በጣም በሀሳብ ምጥቀት ላይ የተመሰረቱ በሀሳብ ምጥቀት ላይ የሚመሰረቱት የአንድ ግለሰብ ሀሳብ ብቻውን ሊመጥቅ አይችልም። ሀሳቦች እርስ በእርሳቸው ሲወያዩ፣ ሲገናኙ፣ ሲነጋገሩና ሲሟገቱ ወደ ተሻለው እውነት የመቅረብ አዝማሚያ ይኖራቸዋል። ስለዚህ ማንኛውም በኢትዮጵያ ጉዳይ ላይ ስለ ኢትዮጵያ እያወራን ስለሆነ የሚደረግ ለውጥ ናፋቂ ነኝ የሚል አካል አደርጋለሁ የሚለውን ለውጥ አመጣለሁ የሚለውን ለውጥ ከማሰቡ በፊት ከነማን ጋር ነው ይህንን ሀገር ይህችን ሀገር የምጋራት ከነማን ጋር ነው ይህንን ጸጋ የማመጣውን ጸጋ የማጣጠመው የሚለውን ግንዛቤ ውስጥ ማስገባት መቻል አለበት። ይህን ለማድረግ የትምህርት የእውቀት መሰረቶች የማንኛውም የመገናኛ ብዙኃን እና የሀሳብ መንሸራሸሪያ መንገዶች በሁለት ነገር የተቃኙ ሊሆኑ ይችላሉ። አንደኛው ለዘመናት ይዘነው ከኖርነው ሀገር ውስጥ የኖሩ ህዝቦች በታሪካቸው ውስጥ ያካበቷቸው እውቀቶች አሏቸው። ኢንዲጂኒስ ነውሌጅ እንላቸዋለን። ስናዊ፣ ሃይማኖታዊ፣ ባህላዊ፣ ኢኮኖሚያዊ፣ ፖለቲካዊ አስተሳሰቦች ናቸው እነዚህ አንደኛው ሀሳብ እኔን በድሎኛል፣ ይሄኛው ለዘላለም ጠላቴ ነው ከማለት ይልቅ እንደዚህ ብለን ከምንፈርጀው ሀሳብ ይሄኛው ከሃይማኖት ጋር አይሄድም፣ ይሄኛው ኋላቀር ነው፣ በአዳም ልኮ ነው ብለን ከምንፈርጀው ሀሳብ እንደው ለዘላለም የሚቀበር ከምንል ይልቅ እንደዚህ ብዬ ከምንፈርጀው ሀሳብ ምን ትምህርት ላገኝ እችላለሁ ክፉ ነው ብዬ ያጠላሁትን ነገር አስወጥቼ በጎ የሚባል ነገር ቆፍሬ ያወጣበታለሁ ወይ የሚል ወኔ ያዘለ እውነትን እውቀትን ትሩፋትን ቅድም መነሻችን ለምክንያታዊ ማህበረሰብ እውቀት ነው ብለናል ለዚህ እውቀታችን ግብዓት ሊሆን የሚችል አስተሳሰባዊ ውርስ እንዳለ መፈተሽ ያስፈልጋል በኢትዮጵያ በዚህም ነው በኢትዮጵያ የዘመን ተሻጋሪ ፍልስፍና ውስጥ ወደሚል እየወሰደኝ ሁለተኛው እኛ የራሳችንን ዓለም ቢኖረንም ኢትዮጵያ የምትባል የራሳችን ሀገር ብትኖረንም ከሌላው ዓለም ተነጥለን አንኖርም። በሌላው ዓለም ውስጥ ያለው የሰው ልጆች ሕሊና ያፈለቁት በጎ ነገር ሁሉ በኛ ምድር ላይ ቢመጣ እና አመጣጡ ላይ እና ወደ እኛ ሰፈር እንዴት ብሎ ቢመጣ ነው የሚሻለው የሚለውን የማዋሃዱ ሂደት ላይ ከተጠበብንበት እና ከተጠነቀቅንበት የሌሎቹም ሰዎች የሌሎቹም ህዝቦች የሌሎቹም ፈላስፎች የሌሎቹም ሳይንቲስቶች እና በቴክኖሎጂ ላይ በማንኛውም ጉዳይ ላይ የተራቀቁ ህሊናዎች ውጤት ለእኛም ሰፈር ይበጃል ብለን ማሰብ ይጠይቃል። ስለዚህ እንደዚህ አይነት ሀገራዊ አጀንዳ በሚኖር ሰዓት የትምህርት ተቋማት እጅግ በጣም ብዙ ገንዘብ፣ ብዙ ጉልበት፣ ብዙ ጊዜ አባክነን የምንገነባቸው የትምህርት ተቋማት ሁለቱን የማዋሃድ ስራ ቢሰሩ። ይህን እያልኩ ያለሁት ከነጓለ ገብረ ዮሐንስ ከሀምሳ ምናምን ዓመት በፊት የተጻፈ መጽሐፍን ጠቅሼ ነው። እንዲያውም እዛ ላይ ቀዳማዊ ኃይለስላሴ የመጀመሪያውን ዩኒቨርሲቲ ኮሌጅ ሲሰጡ ኢትዮጵያ የራሳቸውን የአባታቸውን ርስት እንደዚህ ነው ያሉት። ይህ ዛሬ መርቀን የምንከፍተው የትምህርት አደባባይ ከአባቶቻችን ከያት ከቅድመ አያቶቻችን የወረስነውን እውቀት የምንመረምርበት፣ ከውጭ የሚመጣውንም የምንመረምርበት እና የኢትዮጵያውያንን የነገ ዕጣ ፈንታቸውን የሚወስኑበት ነው ብሎ ነው የሚደመድሙት። እና እንደዚህ አይነት ውይይቶች ያስፈልጋሉ። በፖለቲካዊ ጉዳይ ውይይት ያስፈልጋል። በትምህርት ጉዳይ ሀሳቦች ውይይት ያስፈልጋል። በጥናትና ምርምር ጉዳይ ሀገራዊ ጉዳዮችን መሰረት ያደረገ መሆን ያስፈልገዋል። አንዳንድ በአፍሪካ ዩኒቨርሲቲዎች ላይ የኢትዮጵያን ዩኒቨርሲቲዎች ለሚያ ጥናት የሚያጠኑ ሰዎች እንደዚህ የሚል ድምዳሜ ላይ ይደርሳሉ። ዩኒቨርሲቲዎቹ በማያውቁት ማህበረሰብ ውስጥ ራሳቸውን ያገኙ ደሴቶች ናቸው ነው የሚሉት። የሚያጠኑት ጥናትም የሚመራመሩበት ምርምርም ከአካባቢያቸው ያለ ማህበረሰብ ጋራ ብዙ ጊዜ አይዋሃድም፣ ወደሚል ነገር ደፈሮ በሚል ድምዳሜ ይወስዳሉ። ስለዚህ እንደዚህ አይነት ጉዳዮች ላይ በሚደረግበት ሰዓት ማንኛውም የልማት ይሁን የትምህርት የተግባራዊ ይሁን የሀሳባዊ አጀንዳ በሚቀረጽበት ሰዓት እና ወደ ሕዝብ ይፋ በሚሆንበት ሰዓት ምክንያታዊ ማህበረሰብን ለመገንባት ሲባል ታሳቢ ውስጥ ይግባ ከተባለ እንደዚህ አይነት ውይይቶች ያስፈልጋሉ እና ይሄንን ነው እኔ እንደ አስተያየት የሚሰጠው። በኢትዮጵያ ውስጥ ምን አይነት ማህበረሰብ ምክንያታዊ ማህበረሰብ ለመፍጠር ምን አይነት ነገሮች ያስፈልጋሉ ቢባል መሰማማት መሰማማት የምክንያታዊነት ሁሉንም ልዩነቶች በሆደ ሰፊነት ማቀፍ ከሊያዩ ጥፋ ከሌ ከምድር ገጽ ይጥፋ ከሚል ይልቅ ቁጭ ብሎ መነጋገር ይጠይቃል። ቅድሚያ ለንግግር እና ለውይይት ቢሰጥ ከጦር መሳሪያ ወይም ደግሞ ምላጭ ከመሳብ ይልቅ በአንደበት በንግግር ቢጀመርና መጨረሻውን በዛ ቢሆን እንደዚህ አይነት ባህል እንደዚህ አይነት ካልቸር ካልቸር ልንለው እንችላለን፣ በምድራችን ላይ ቢሰፍም፣ በዚህ ሀገር በዚች ሀገር ውስጥ ያለ ሕዝብ ምክንያታዊነትን እየተለማመደ ይሄዳል ብለን እናስባለን። እየተለማመደ ሲሄድ ሁለት መሰረታዊ ጸጋዎችን ይጎናጸፋል። አንደኛው ስነ ምግባራዊ በጎነት የምንለው ነው፣ ሞራል ቨርቹስ ይሉታል። ስነ ምግባራዊ በጎነት የምናደርጋቸው ነገሮች በሙሉ ለሕዝባችን ብቻም ሳይሆን ለዓለማችን የሚበጁ ናቸው የሚል ሁለተኛው ስነ ህሊናዊ ወይም ደግሞ ምንድን ነው የምንለው፣ ኢንቴሌክቹዋል ቨርቹ ይሉታል። የአስተሳሰባዊ ልህቀት ወይም ኢንላይትንመንት ያልነው ነው። ኢንላይትንመንት አስተሳሰባዊ ልህቀት ነው። የምናደርጋቸው ነገሮች በስነ እውቀት ደረጃ የተመረመሩ ናቸው። ደመነፍሳዊ አይደሉም። በጋራ የምናስባቸው አይደሉም። በጋራ እንኳን የጋራ አቋም ልንይዝ እንችላለን። በተናጠል ስናስባቸው ይዘናቸው የመጣናቸው አንድነቶች ናቸው ወደ ጋራ ያመጡን የሚል እንጂ በስሜት እንዳንመጣ በምክንያታዊነት እንገራለን ተብሎ ይገመታል። ስለዚህ እንደዚህ አይነት እንደዚህ አይነት ነገሮች ላይ ለሊቃኖቹ ቢያስቡበት ተምረናል የሚሉ ፕሮፌሰሮቹ በሀገር ውስጥም ከሀገር ውጭም ያሉት በተለይ በተለይ ደግሞ ከሀገር ውጭ ሆነው የነገን ኢትዮጵያ እንወስናለን ብለው የሚነሱ ሰዎች ትንሽ ጠበብ ካለው የማንነት ዳራቸው ነጠል ብለው ወደ ሰውነት መስመር ቢመጡ ቅድም መነሻዬ የተሰለጠኑ ሀገራት ናቸው ብለው እንደምሳሌ የምንወስዳቸው ምን አይነት ናቸው ያልነው፣ እከሌ ከሌ ብለን እንኳን ባንደፍር እነ ጃፓን ለምሳሌ ከሀገር በቀል እውቀታቸው ጋር ታርቀው የደረሱበትን ስልጣኔ ማየት እንችላለን። አውሮፓ ላይ ደግሞ ማንኛውም ሰው በሰብአዊነቱ ምናልባት እንግዲህ አውሮፓ የሚኖሩ ሰዎች ምን እንደሚሉ ባላቅም፣ በሰብአዊነቱ የማይደራደሩ እንደሆኑ እንሰማለን። እንዲህ እንዲህ አይነት ነገሮችን በኢትዮጵያ ምድር ይሰፍኑ ዘንድ ውጭ ያሉ ሰዎች ከውጭ የሚማሯቸውን ጸጋዎች ይዘው ወደ ህዝባቸው መልካም ምኞት፣ መልካም ወኔና መልካም አላማ ይዘው ቢመጡ የተሻለ አስተዋጽኦ ያደርጋሉ ብለን እንገምታለን። እዚህም ያሉ አካላት በስልጣን በጉልበት ከመመካት ይልቅ እኔ ከስልጣን ተገልያለሁ ማንም አይሰማኝም የኔ ድምፅ ተሰሚነት አያገኝም ብሎ ተስፋ ከመቁረጥ ይልቅ በማንኛውም መንገድ ለዚች ሀገር የሚበጁ ነገሮችን በተቻላቸው መጠን ሙከራ ቢያደርጉ የትም ቦታ ላይ ሆነው ድምጻቸውን ለማሰማት ጥረት ቢያደርጉ ዛሬ እንኳን ባይሰሙ ነገ ላይ ሊሰሙ ይችላሉ ብዬ አስባለሁ። ሁሉም የራሱን አስተዋጽኦ ማድረግ ይጠበቅበታል። ያከበርናቸው ሽማግሌዎች እና አያት ቅድመ አያቶቻችን ካሉ ክብራችንን በተግባር ልንገልጽላቸው ይገባል። ምኞታቸውን፣ የሚያስቡትን፣ የሚያውቁትን የሚገነዘቡትን ነገር ወደ ተግባራዊነት በመቀየር ለእነሱ ያለንን ክብር ማሳየት እንችላለን ብዬ ገምታለሁ። ሁለንተናዊ ለውጦች በእንደዚህ አይነት ነገሮች ቢቃኙ ምናልባት ምክንያት የምለውን ማህበረሰብ የሩቅ ጊዜ ሳይሆን የቅርብ ጊዜ ሆኖ ልናገኘው እንችላለን። መምህርና ቶ በፍልስፍና ዙሪያ ነው። ጽሁፎም በዚሁ ዙሪያ የሚያጠነጥን ነው። በተለይም ኢትዮጵያ ፍልስፍናን ላይ አተኩሮ ፍልስፍና ሲባል በጥቅሉ በተለይ ደግሞ የኢትዮጵያ ፍልስፍና ስንል ምን ማለት ነው? የኢትዮጵያ ፍልስፍና ከሌሎች የፍልስፍና አይነቶች ለየት የሚያደርገው የአስተሳሰብ ልህቀቱ ወይም ሀገር በቀልነቱ እንደምን ይገለጣል? አሁን እንግዲህ ትልቁ ክርክር የሚኖረው እዚህ ላይ ነው። ፍልስፍና ነገድ የላትም፣ የነከሌ የነከሌ አትባልም፣ የራሷ የሆነ መሰረታዊ መርሆች አሏት፣ የራሷ የሆነ መንገዶች አሏት ብሎ የሚሞግቱ ሰዎች አሉ። በሌላ በኩል ደግሞ የዓለምን ፍልስፍና ታሪክ ስናይ ስናነብ ደግሞ የአሜሪካ ፕራግማቲዝም፣ የጀርመን አይዲያሊዝም፣ የእንግሊዝ ኢምፕሪሲዝም ወይም ደግሞ ራሽናሊዝም፣ የኢንዲያን ወይም ኢስተርን ወይም ቻይኒዝ እያሉ ጎራ ሲከፍሉለት እናያለን። ጎራ መክፋሱ የፍልስፍናን መገለጫዎች ብዝሃነት የሚያሳይ እንጂ አንዱ ከአንዱ በፍጹም የተለየ ከአንዱ ጋር ምንም የሚጋራው ነገር የሌለ ወደሚል ጽንፍ አይወስደንም የኢትዮጵያ ፍልስፍና ከዚህ አንጻር እንዴት ሊታይ ይችላል ሲባል፣ በሁለቱ መሰረታዊ ምንጮች የሚቀዱ ፍልስፍና ያስተሳሰቦች አሉ። አንደኛው ከጽሁፍ ጋር የተያያዘው በተለይ በተለይ ደግሞ በተለይ ከኦርቶዶክስ ሃይማኖት ጋር የግዕዝ ሊትሬቸር ጋር የተያያዘው እና በመድረስም የአረብኛ ጽሁፍ ጋር የተያያዘው ከእስልምናና ከክርስትና ሃይማኖት ጋር የተቃኙ የጽሁፍ ታሪኮች አሉ። ትናንትናን ለዛሬ ለነገ ለማስተላለፍ የሚደረጉ እነዚህ ሰዎች ሃይማኖታዊ ነገር ብቻ አይደለም ሲያወሩ የነበረው ወይም ለዚያ ሃይማኖት ብቻ የሚበጅ ነገር አይደለም ሲያወሩ የነበረው ብለን መናገር እንችላለን። ስናገላብጠው የምናገኛቸው እውነታዎች እነዛ ናቸው። ዓለምን የሚረጉበት መነጽር ወይም ደግሞ ነጽሮት ዓለም ስለ ሕግ ስለ እኩልነት፣ ስለ ሰው ልጆች ምንነት፣ ስለ ተፈጥሮ ምንነት ሲመራመሩ፣ ሲያሰላስሉ የቆዩአቸውን ነገሮች መዝግበው ያቆያሉ። ከዚህኛው የኢትዮጵያን ፍልስፍና መቅዳት እንችላለን። ሁለተኛው ይህ በቃላዊ ፊት የምናገኛቸው ናቸው። ኦራል ሊትሬቸር የምንለው በጣም በጣም ሂውጅ የሆነ እና ሰፊ የሆነ ጥናትና ምርምርን የሚጠይቅ ኮሚትመንት ወይም ቁርጠኝነትን የሚጋብዝ ትግስትን የሚጠይቀው ነገር ደግሞ፣ እንደ ሌቪን አሁን ይሄ ዋክስ ኤንድ ጎልድ የሚለው መጽሐፉ መግቢያው ላይ እንደዚህ ይላል። የሰው ልጆች በሚኖሩበት ማህበረሰብ ውስጥ ሎ ካልቸር እና ሀይ ካልቸር የሚል ሌላኛው መጽሐፍ ላይ እንደዚህ አይነት መላምት ይዞ ይመጣል። ሎ ካልቸር እና ሀይ ካልቸር የሚሉት አላቸው። ሀይ ካልቸር ግሬት ትራዲሽን የሚባለው ሰው ከፍ ያለ የመመራመር እውቀት ያለው ወይም ልህቀት ያለው የህሊና ልህቀት ያለው የሚያወጋቸው የሚግባባባቸው ናቸው ይልና እንደ ቅኔ አይነት እንደ አፎሪዝም ሞራል ኦራል ሊትሬቸር የምንላቸው ነገሮች ወደዚህ ወደ ሀይ ካልቸር ይመደባሉ እና በኢትዮጵያ ያሉ ማንኛውም ማህበረሰብ እንደዚህ አይነት ባህሎች አሉ። ክላውድ ሳምነር በኦሮሞ ዊዝደም ሊትሬቸር ላይ ሶስት መጽሐፍትን ይጽፋል። ትልልቅ መጽሐፍቶች ናቸው። ኦሮሞ ዊዝደም ሊትሬቸር ነው የሚለው። ቃላዊ ጽሁፎች ናቸው ግን ከአንድ ትውልድ ወደ አንድ ትውልድ ሲተላለፉ ይመጡና የአንድን ማህበረሰብ ህይወት ለማስተካከል ፈተናውን ለመጋፈጥ ለመወጣት፣ ጸጋውን ለማግኘት ለማጎናጸፍ፣ ለማጣጣም የሚበጁ አስተሳሰቦች ናቸው። በኢትዮጵያ ውስጥ እንደዚህ አይነት አስተሳሰቦች አሉ ነው። እንደዚህ አይነት አስተሳሰብ ኢትዮጵያ ብቻ ላይ ሆኑ ይችላሉ፣ ወይም ኢትዮጵያ ከሌላው የሚለይባቸው ናቸው ብለን አንደፍርም። ግን ፍልስፍናዊ ይዘት አላቸው፣ ምንነትን ቢንግ ሜታፊዚክስ የምንለውን እውቀት ከመመራመር ከማሰላሰል ጋር የተያያዘውን ኢፒስቲሞሎጂ የምንለውን ስነምግባራዊ በጎነት የምንላቸው የኢቲክ የሞራሊቲ የፖለቲካል ቫሊዩስ የጀስቲስ የፍትህ ጉዳይ የውበት የስነ ውበት ለምሳሌ መልከ መልካም አጠል ይታያል አለምንም ሰው የሰራውንም ሰው ያልሰራውንም ተፈጥሮ የምንገመግምባቸው መስፈርቶች አሉ እና እንደዚህ እንደዚህ አይነት ጉዳዮች ፍልስፍናዊ ናቸው እንላቸዋለን። የኢትዮጵያ ያሰኛቸው የኢትዮጵያ የብቻ ንብረት ስለሆኑ ሳይሆን ከኢትዮጵያ ታሪክ ከኢትዮጵያ ሁነት ከኢትዮጵያ ኤስፔሪንስ ከዚህ የመነጩ ስለሆኑ ነው። ለዚህኛው ማህበረሰብ በሃይማኖትና በባህል በኤትኒሲቲ አሁን እየተከፋፈለ ላለ ማህበረሰብ የአንደኛው ማህበረሰብ ፍልስፍና ለሌላኛው ምኑ ነው? እና የኢትዮጵያ ያስባለው የሚሉ ሰዎችም ገጥመኛል። እኔ እያልኩ ያለሁት በኢትዮጵያ ምድር ውስጥ የሚኖር ማንኛውም ሰው በጋራ ኢኮኖሚያዊ ፖለቲካዊ፣ በጋራ ህጋዊ መዋቅሮች፣ በጋራ ተቋማዊ ስሪቶች እስከተዳኝና እስከተደራደረ ድረስ አፋር ውስጥ ያለው ፍልስፍና ለምን ጋምቤላ ላይ ሂዶ ጥቅም አይሰጥም? እንደዚህ አይነት ወኔ ያላቸው ሰዎች ለምንድነው የማህበረሰባቸውን እውቀት ለሌላኛው ይበጃል በሚሉት መንገድ ተገቢና ሊገባ ሊንረዳ በሚችል መንገድ ለምን አይገልጡትም? እኛ አዋቂ ነን፣ ጠቢባን ነን፣ ብዙ ሽማግሌዎች አሉን፣ ጠቢባን አሉን፣ ህዝባችን ምሁር ነው፣ ልሂቅ ነው፣ ምንም እንኳን መጻፍና ማንበብ ባይችል ብለው ከሚያወሩን በህዝባችን ውስጥ ያለው እውቀት ይሄ ነው። ወደ ኢትዮጵያ ህግ ህግ ለሚሰራ ሰው እንደዚህ አይነት እውቀት አለን። ኢኮኖሚያዊ እና ፖለቲካዊ ንድፍ ወይም ደግሞ ፕሮፖዛል ፕሮጀክት ለሚቀርጽ ሰው፣ ፖሊሲ ለሚያወጣ ሰው እንደዚህ እንደዚህ አይነት እውቀቶች አሉን። እነዚህ እውቀቶች የጋራ ማንነታችንን ሊያበለጽጉት ይችላሉ። የተጨቆኑትን እንደ ሴቶች፣ እንደ ህጻናት፣ እንደ ሌሎች ያሉ ወደኋላ የቀሩትን ህዝቦች፣ የህዝብ አካላት ወደ ጋራ ሊያመጡልን ይችላል። እነሱም ችግር መፍትሄ ይሆናሉ ብቻም ሳይሆን ህይወትን ልናጣጥምበት የምንችል የተለየ ህይወት ትርጉም ሊሰጡን የሚችሉ አስተሳሰቦች አሉ ብለው ካሰቡና መነጋገር ከቻሉ የአንዱ ለአንዱ ይቃረናል ብዬ አላስብም። ለምን እውቀቱ በሰው ልጅ የሚበጅ ከሰው ልጅ ነባራዊ ሁኔታ ጋር የተቃኘ ነው ብዬ ስለማስብ እና ይህን ፍልስፍናዊ ነው ልንለው እንደሳለን እንችላለን። እና የኢትዮጵያ ፍልስፍና እንዲህ እንዲህ አይነት ጉዳዮችን ወደኋላ ተመልሶ መርመር የሚያስችል የገንዘብና የእውቀት እርዳታዎች ቢኖሩ እና መተባበሮች ቢኖሩ ብዙ ነገር ይዞ መምጣት ይቻላሉ እያምናለሁ። አቶ እያሱ በሬንቶ በኮተቤ የትምህርት ዩኒቨርስቲ ፍልስፍና መምህር፣ ስለ ቃለ ምልልሱ እናመሰግናለን። እኔም እጅግ አመሰግናለሁ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።